በመጀመሪያም ርዕሶቹን እንሆ። ካምፓላ ዩጋንዳ ውስጥ ከአመት በፊት ሰባ ስድስት ሰዎች በተገደሉበት የቦምብ ጥቃት ከተጠረጠሩት መካከል አምስቱ በነጻ ተለቀቁ። ዛሬ ካምፓላ ያስቻለው ፍርድ ቤት በነጻ ካሰናበታቸው አንዱ ኬንያዊ የመብት ተሟጋች ናቸው። ኬንያ ርዕሰ ከተማ የደረሰ ቃጠሎ ደግሞ ብዙ ሰው ገደለ። ሩሲያና ብሪታንያ የሻከረ ግንኙነቶቻቸውን ለማሻሻል ተስማሙ። ሀገሩን ከድቶ ብሪታንያ ገብቶ የነበረ አንድ የሩሲያ የቀድሞ ሰላይ ከተገደለ ወዲህ የሞስኮና የለንደን ግንኙነት እንደ ነገሩ አይነት ነበረ። ዛሬ ግን የብሪታንያው ጠቅላይ ሚኒስትር ሞስኮን ሲጎበኙ ግንኙነቱን ለማሻሻል የሁለቱ ሀገራት መሪዎች ቃል ገብተዋል። የግሪክ ምጣኔ ሀብታዊ ኪሳራ መባባሱ የጀርመን ፖለቲከኞችን እያሳሰበ ነው። ለግሪክ ከፍተኛውን እርዳታ የምትሰጠው ጀርመን ፖለቲከኞች እንደሚሉት እርዳታ የሚሰጡበትን ምክንያት ዳግም ማጤን አለባቸው። የብሪታንያ ደግሞ የሀገሪቱን ባንኮች አሰራር የሚቀይር አዲስ ደንብ አስጠንታለች። ዜናው በዝርዝር ዩጋንዳ ርዕሰ ከተማ ካምፓላ ከአንድ ዓመት በፊት በደረሰ የሽብር ጥቃት ተጠርጥረው ከተያዙ ሰዎች መካከል አምስቱ በነፃ ተለቀቁ። አቻምና ሐምሌ የዓለም የእግር ኳስ የዋንጫ ግጥሚያን በቴሌቪዥን ለመመልከት አንድ ምግብ ቤትና መዝናኛ ስፍራ በተሰበሰቡ ሰዎች መካከል በደረሰ ፍንዳታ 76 ሰዎች ተገለው ነበር። በሁለቱ ስፍራዎች በ50 ደቂቃ ልዩነት ለደረሰው ፍንዳታ የሶማሊያው ደፈጣ ተዋጊ ቡድን አልሸባብ ኃላፊነቱን ወስዶም ነበረ። ዛሬ ካምፓላ ውስጥ ያስቻለው ፍርድ ቤት በአደጋው ተጠርጥረው ከተያዙ 19 ሰዎች መካከል አምስቱን በቂ መረጃ አልቀረበባቸውም በማለት በነጻ አሰናብቷቸዋል። ከተለቀቁት አንዱ ኬንያዊው የመብት ተሟጋች አሊ አሚን ኪሚቲ ናቸው። ፍርድ ቤቱ የተቀሩትን ተከሳሾች ጉዳይ ለመመልከት ተለዋጭ ቀጠሮ ሰጥቶ ተነስቷል። ኬንያ እርሳ ከተማ ናይሮቢ አጠገብ በደረሰ የእሳት ቃጠሎ ሰባ ያህል ሰዎች ሞቱ፣ ከመቶ በላይ ቆሰሉ። የከተማይቱ ፖሊስ እንዳስታወቀው ሕዝብ ተጨናንቆ የሚኖርበትን መንደር ያጋየው ቃጠሎ የተነሳው ከተሸነቆረ የነዳጅ ቧንቧ የፈሰሰ ነዳጅ በእሳት በመያያዙ ነበረ። ስለ ሞቱት ሰዎች ቁጥር የሚሰጠው መግለጫ ግን ግልጽ አይደለም። አንዳንድ መገናኛ ዘዴዎች 61 ሰው መሞቱን ሲዘግቡ፣ ሌሎች የሟቹን ቁጥር ከ120 አስበልጠውታል። ጠቅላይ ሚኒስትር ራይላ ኦዲንጋ አደጋው የደረሰበትን አካባቢ እያለቀሱ ተመልክተዋል። ሰዎች በዚህ መንገድ መሞታቸው ተገቢ አይደለም አሉ ጠቅላይ ሚኒስትሩ እያነቡ። የሩሲያና የብሪታንያ መሪዎች በአንድ ሩሲያዊ ሰላይ ግድያ ምክንያት የሻከረውን የሁለቱን አገራት ግንኙነት ለማሻሻል እንደሚጥሩ አስታወቁ። የብሪታንያ ባለሥልጣናት ሀገሩን ከድቶ ብሪታንያ ገብቶ የነበረው ሩሲያዊ ሰላይ አሌግዛንደር ሊትቬኔንኮን የሩሲያ የስለላ ድርጅት ባልደረቦች ብሪታንያ ድረስ ተከታትለው መርዘው ገድለውታል በማለት ሞስኮ ተጠርጣሪዎቹን ለለንደን አሳልፋ እንድትሰጥ ሲጠይቁ ነበረ። ሩሲያም የብሪታንያን ጥያቄ አልተቀበለችውም። በዚህ ምክንያት ሰላዩ ከተገደለ እንደ ጎርጎሮሳውያኑ አቆጣጠር ከ2006 ጀምሮ የሁለቱ ሀገራት ግንኙነት ተበለሻሽቶ ነበረ። አሁን ግን የብሪታንያው ጠቅላይ ሚኒስትር ዴቪድ ካሜሮን Это визит, который, в общем, долгожданный, потому что встреча на ይህ ለረዥም ጊዜ ሲጠበቅ የነበረ ጉብኝት ነው፣ ምክንያቱም ለበርካታ ዓመታት ሩሲያን የጎበኘ የብሪታንያ ጠቅላይ ሚኒስትር ባለመኖሩ በሩሲያና በብሪታንያ መካከል ይህን የመሰለ ግንኙነት ተደርጎ አያውቅምና። በተለያዩ ጊዜያት በዓለም አቀፍ ጉባኤዎች ላይ ከምንነጋገርባቸው በተጨማሪ የምንወያይባቸው ብዙ ጉዳዮች አሉ። ገንቢ ግንኙነት ይሆን ዘንድ ተስፋ አለኝ። አብረን የምንሰራባቸው በርካታ የጋራና ዓለም አቀፍ ጉዳዮች አሉ። ሁለቱ መሪዎች ዛሬ ከተወያዩ በኋላ በሰጡት መግለጫም ሁለቱ አገራት በተለያዩ መስኮች ተባብረው የሚሰሩበትን ስልት መቀየሳቸውን አስታውቀዋል የብሪታንያው ጠቅላይ ሚኒስትር ዴቪድ ካሜሩን ከውይይቱ በኋላ እንዳሉት ሁለቱ አገራት በተለይ በንግድ በሳይንስና በዓለም አቀፍ ጉዳዮች ተባብረው ቢሰሩ ሁለቱም እኩል ተጠቃሚዎች ናቸው ይህ አብዛኛው እድገት በራሱ የሚመጣ አይደለም እድገቱ እንዲኖር በሶስት መስኮች በጋራ መስራት አለብን ብዬ አምናለሁ መጀመሪያ ለንግድና ለመዋለ ንዋይ ፍሰት ምቹ ሁኔታን በመፍጠር ሁለተኛ እንደ ሳይንስና ፈጠራዎችን በመሳሰሉት ብሪታንያና ሩሲያ አንዱ ሌላውን በሚያግዝበት ቁልፍ የእድገት መስኮች ወዳጅነታችንን በማጠናከርና ሶስት የወደፊት ብልጽግናችን መሰረት የሆነውን የዓለም አቀፍ ሰላምና ጸጥታን በማስከበሩ መስክ በጋራ ከሰራል ይሁንና የቀድሞውን ሩሲያዊ ሰላይ አሌክዛንደር ሊትቬኒንኮን ገድሎታል ተብሎ የሚጠረጠረውን አንድሬይ ሉጎቪችን ሩሲያ አሳልፋ እንድትሰጥ ካሜሩን ያቀረቡትን ጥያቄ ሜድቬዴቭ አልተቀበሉትም። ፕሬዚዳንት ሜድቬዴቭ ለጋዜጠኞች በሰጡት መግለጫ እንዳሉትም አንዱን ሩሲያዊ በሌላ ሀገር ፍርድ ቤት እንዲዳኝ አሳልፎ መስጠትን የሩሲያ ሕግ አይፈቅድም። ጠቅላይ ሚኒስትር ዴቪድ ካሜሩን ከሩሲያዊ አቻቸው ከቭላዲሚር ፑቲን ጋር ለመነጋገርም ቀጠሮ አላቸው። በስድስት ዓመት ውስጥ አንድ የብሪታንያ ጠቅላይ ሚኒስትር ሩሲያን ይፋ ሲጎበኝ ካሜሩን የመጀመሪያው መሆናቸው ነው። ይህ ዶቸቨለ ነው። የግሪክ ምጣኔ ሀብታዊ ኪሳራ ከጊዜ ወደ ጊዜ እየከፋ መምጣቱ ለግሪክ ከፍተኛውን ድጎማ የምትሰጠውን የጀርመን ፖለቲከኞችን እያሳሰበ ነው። ግሪክ ከዩሮ ተጠቃሚ ሀገራት ከአውሮጳ ባንክና ከዓለም ንግድ ድርጅት ከፍተኛ የገንዘብ ድጎማ ቢደረግላትም ኢኮኖሚዋ ሊያንሰራራ አልቻለም። የአበዳሪዎቹ ሀገራትና ድርጅቶች ባለሥልጣናት እንደሚሉት የግሪክ መንግሥት ወጪውን ለመቀነስና ዕዳውን ለመክፈል የገባውን ቃል እስካሁን አላከበረም። አንዳንድ የጀርመን ፖለቲከኞችም የግሪክ ምጣኔ ሀብታዊ ኪሳራ መግቻ ያጣው በሀገሪቱ መንግሥት ቸልተኝነት ነው ባይ ናቸው። የጀርመን ተጣማሪ መንግሥት አባል የሆነው የነጻ ዲሞክራቶቹ ፓርቲ ኤፍዴፔ በጀርመንኛ ምህጻረ ቃሉ ዋና ጸሐፊ ክሪስቲያን ክርስቲያን ሊንድነር ዛሬ እንዳሉት ግሪኮች ማድረግ ያለባቸውን ካላደረጉም ሌላ አማራጭ መፈለግ አለባቸው። ግሪኮች የቁጠባ መርሃቸውን ገቢር ማድረግ ካልቻሉ ወይም ካልፈለጉ ለከሰረ መንግስት የሚሰጠው ድጎማ እንዴት እንደሚሆን ሊታሰብበት ይገባል እና በስተመጨረሻ ውጤቱም አማራጩን መፈለግ የራሳቸው የግሪኮች መሆን አለበት። ሌሎች የጀርመን ፖለቲከኞች በተለይ የተቃዋሚ ፓርቲ አባላትም ጀርመን ለግሪክ የምትሰጠውን እርዳታ እንድታቆም እየጠየቁ ነው። ግሪክ ከዩሮ የጋራ ሸርፍ አባልነት ትውጣ የሚሉም አሉ። የአውሮፓ ማዕከላዊ ባንክ የበላይ ዣን ክላውድ ሪቸት በበኩላቸው የግሪክ መንግሥት ወጪውን ለመቀነስና ዕዳውን ለመክፈል የሚረዳውን የታደሰ ለውጥ በአስቸኳይ ገቢር እንዲያደርግ አሳስበዋል። የግሪክ ምጣኔ ሀብት ኪሳራ አዙሪት አለመውጣቱና የአበዳሪዎች ቅሬታ የዓለምን የገንዘብ ገበያ አስደንግጦት ነው ዛሬ የዋለው። የብሪታንያ ባንኮች የደንበኞቻቸውን የቁጠባ ሂሳብና የመዋለ ንዋይ ወረቶቻቸውን እንዲለዩ የቀረበው ሐሳብ የሀገሪቱን የባንክ ባለሙያዎች እያወዛገበ ነው። ብሪታንያ ከገጠማት የገንዘብ ኪሳራ ከፍተኛው በባንኮች አሰራር ችግር፣ በአጭበርባሪ የባንክ ገዢዎች ወይም በስግብግብ ደላሎች ሰበብ እየደረሰ ነው። የብሪታንያ መንግሥት ባንኮች በቀጥታና በተዘዋዋሪ የሚያደርሱትን ኪሳራ ለማስወገድ የሰየመው ልዩ አጥኚ ኮሚሽን የባንኮች አሰራር ለሁለት እንዲገመስ ሐሳብ አቅርቧል። የሀገሪቱ የገንዘብ ሚኒስትር ጆርጅ ኦስበርን ዛሬ እንዳሉት ሐሳቡም ኪሳራን አስቀድሞ ለማስወገድ በጣም ጠቃሚ ነው። ይህ ኮሚሽን ብሪታንያ ውስጥ ላጋጠመን ትልቅ ጥያቄ መልስ ሰጥቷል። ይህም እኛ እንደ ግብር ከፋይ ተጨማሪ ወጪ እንዳናወጣ ባንኮች በሚከስሩበት ወቅት በቢሊዮን ፓውንድ የሚቆጠር ገንዘብ እንዳንከፍል እያዳኑን፣ ለብሪታንያ ቤተሰቦችና ነጋዴዎች ገንዘብ የሚያበድሩ በዓለም አቀፍ ደረጃ ብቃት ያላቸው ባንኮች እንዴት ይኖሩናል ለሚለው ጥያቄ ነው። እንደሚመስለኝ ኮሚሽኑ በጣም ጥሩ ሥራ ነው ያከናወነ። አንዳንድ የባንክ ባለቤቶችና ባለሙያዎች ግን ደንቡን አልፈቀዱትም። ደንቡ እንደ ጎርጎሮሳውያኑ አቆጣጠር እስከ 2019 ድረስ ገቢር ይሆናል ተብሎ ነው የታሰበው። ፈረንሳይ በደቡባዊ ግዛቷ በሚገኝ የኒውክልየር ዝቃጭ ማጠናቀሚያ አጠገብ ስለደረሰው ፍንዳታ ዝርዝር መረጃ እንድትሰጠው የዓለም አቀፉ የአቶሚክ ተቆጣጣሪ ባለሥልጣን ጠየቀ። ደቡባዊ ፈረንሳይ ውስጥ አቪጎን ከተባለችው ከተማ ወጣ ብሎ በሚገኝ አንድ የኒውክሌር ዝቃጭ ማጠራቀሚያ ጣቢያ አጠገብ የደረሰ ፍንዳታ አንድ ሰው ሲገድል ሌሎች አራት ሰዎች አቁስሏል። አደጋው ካደረሰው ጉዳት በተጨማሪ ከኒኩሌር ጣቢያው መርዛማ ጨረር አፈትልኮ ሳይወጣ አይቀርም የሚል ስጋት አሳድሯል። የፈረንሳይ ባለሥልጣናት መርዛማ ጨረር እስካሁን አልወጣምባዎች ናቸው። የዓለም አውቶሚክ ተቆጣጣሪ ባለሥልጣን አይኤኢኤ በእንግሊዝኛ ምጻሩ ኃላፊ ዮኪያ አማኖ ግን የፈረንሳይ ባለሥልጣናት ስለ አደጋው ዝርዝር መረጃ እንዲሰጧቸው ጠይቀዋል። ይህ ዶቼ ቬለ ነው። ዜናውን ለማብቃት አበይት ነጥቦቹን በድጋሚ እንሆ። ካምፓላ ዩጋንዳ ውስጥ ከዓመት በፊት 76 ሰዎች በተገደሉበት የቦምብ ጥቃት ከተጠረጠሩት መካከል አምስቱ በነፃ ተለቀቁ። ዛሬ ካምፓላ ያስቻለው ፍርድ ቤት በነፃ ካሰናበታቸው አንዱ ኬንያዊው የመብት ተሟጋች ናቸው። ኬንያ ርዕሰ ከተማ የደረሰ ቃጠሎው ደግሞ ብዙ ሰው ገደለ። ሩሲያና ብሪታንያ የሻከረ ግንኙነታቸውን ለማሻሻል ተስማሙ። ሀገሩን ከድቶ ብሪታንያ ገብቶ የነበረ አንድ የሩሲያ የቀድሞ ሰላይ ከተገደለ ወዲህ የሞስኮና የለንደን ግንኙነት እንደነገሩ የሚባል አይነት ነበረ። ዛሬ ግን የብሪታንያው ጠቅላይ ሚኒስትር ሞስኮን ሲጎበኙ ግንኙነቱን ለማሻሻል የሁለቱ ሀገሮች መሪዎች ቃል ገብተዋል። የግሪክ ምጣኔ ሀብታዊ ኪሳራ መባባሱ የጀርመን ፖለቲከኞችን እያሳሰበ ነው። የዜናው መልእክት የእስካሁኑ ነበር።